ልብስ መልበስ ታውቅበታለህ? አላውቅበትም። አለባበስ መምረጥ ችለሻል? አልችልም። ምን ሆናችኋል? አምሮ ባህል ችለሻል? እኛ አይደለንማ። እና ማን ነው? ፍቅር ዲዛይን ነው። ዱባይ ላይ ይገኛል። ስለ ሐበሻ ልብስ ይችላል። ፍቅር ዲዛይን መነን ሰፊ የእጅ ጠላፊ የሽመና ባለሙያዎችና ዲ ገብተዋል ከትመዋል። ስትለብሺ ካማረብሽ፣ ስትለብስ ካሳመረ፣ እሱ ፍቅር ዲዛይን ነው። ዱባይ የሽያጭ ሰራተኞቻችን ዱባይ ላይ የእናንተን ትዕዛዝ ያስተናግዳሉ። ከመላው ዓለም የሀበሻ ልብስና ሽፎን ቢያዙ በሰባት ቀን እጁ ይገባል። ቢሰፋው ወይ ቢጠቡ ተስተካክሎ በሰባት ቀን ውስጥ በልኮ ይደርሶታል። ዱባይ ለምትኖሩ ሱቃችን እንዲመጡ ሽፎን በአንድ ሰዓት ኦንላይን ቢያዙ በነፃ ዴሊቨሪ በአስራ ስድስት ሰዓት የሀበሻ ቀሚስ በሶስት ቀን ለልኮና ለውበቶ እንጠነቀቃለን። ፍቅር ዲዛይን። በመላው ዓለም ያላችሁ ባለሱቆች የአበሻ ልብስና ሹፎን ተረክባችሁ መሸጥ ካሰባችሁ ተመስጋኝም አትራፊም ትሆናላችሁ። አድራሻችን ዱባይ አጅማን ነሂምያ ታወር ፊት ለፊት። የራሳችንን አፕሊኬሽን ከፕሌይስቶር ፍቅር ዲዛይን ብላችሁ አውርዱ። በኢንስታግራም በፌስቡክ፣ በቲክቶክ እና በዌብሳይት ላይ እንገኛለን። ለልኮና ለውበቶ እንጠነቀቃለን። ፍቅር ዲዛይን ዱባይ አጅማን።